ትናንት አይሲል በተሰኘው አሸባሪ ቡድን ሊቢያ ውስጥ የተገደሉት አፍሪካውያን ስደተኞች ኢትዮጵያውያን መሆናቸውን የመንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ያወጣው መግለጫ አመለከተ። ነገ የሚሰበሰበው የኢትዮጵያ ፓርላማም በደቡብ አፍሪካና በሊቢያ ለተገደሉ ኢትዮጵያውያን የሐዘን ቀን እንደሚያውጅ መግለጫው አክሎ አመልክተዋል። መለስካቸው አማ ከአዲስ አበባ ተከታዩን ልኮልናል። ትናንት ሊቢያ ውስጥ በጭካኔ የተገደሉትን ሰዎች አስመልክቶ የኢትዮጵያ መንግስት ያለው በሰው ልጅ ላይ የተፈጸመ አስረንጓዴና አረመኔያዊ በመሆኑ መንግስት በምሬት ያወግዘዋል የሚል ነበር። ዛሬ ከቀኑ በሰባት ሰዓት ላይ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን መግለጫ በመጥቀስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ባሰራቸው ዜና እንዳለው በአሁኑ ጊዜ የሟቾቹ ምስል እየተጣራና ከተለያዩ አካላትም ኢትዮጵያውያን መሆናቸው ተረጋግጧል። መግለጫው አክሎ የኢትዮጵያ መንግስት በንጹሐን ዜጎቹ ላይ በደረሰው ጉዳት በእጅጉ ማዘኑን ገልጾ ለቤተሰቦቻቸው መጽናናትን ተመኝቷል። ወደፊት መንግሥት የሚወስዳቸውን እርምጃዎች ለሕዝብ እንደሚገልጽና በነገ ዕለትም የአገሪቱ ፓርላማ ተሰብስቦ በደቡብ አፍሪካና በሊቢያ በግፍ ለተገደሉት ዜጎቹ የሦስት ቀናት የሐዘን ቀናት እንደሚያውጅ የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት መግለጫ ያስረዳል። በተጨማሪም በመላ ሀገሪቱና በተለያዩ ሀገሮች በሚገኙ ኤምባሲዎቿ ሰንደቅ ዓላማዋ ዝቅ ብሎ እንደሚውለበለብ ፓርላማው እንደሚወስንም መግለጫው አስታውቋል። በትናንትና ዕለት ከጽፈት ቤቱ የወጣውን መግለጫ በማስታወስም አዲሱ መግለጫ መንግሥት አስቀድሞ የጀመረውን ጸረ ሽብር ትግል አጠናክሮ እንደሚቀጥልና በንጹሐን ላይ የደረሰው የሽብር አደጋ ለአፍታም ቢሆን እንደማያዘናጋው አረጋግጠዋል። በአሸባሪነት ላይ የተከፈተውን ዘመቻ ህዝቡ እንዲደግፈው መንግስት ጥሪውን አስተላልፏል። በመጨረሻ መግለጫው በሀገሪቱ ሰርቶ የመለወጥ እድል እየሰፋ መምጣቱን ገልጾ ወደፊትም ይህ እድል በህዝብ ርብርብ ይበልጥ እየሰፋ እንደሚሄድ ተስፋ በማመላከት ኢትዮጵያውያን ምንም አይነት ጥበቃ ሊያገኙ በማይችሉበት አቅጣጫ በመሄድ አደጋ ላይ ከሚጥላቸው ህገወጥ ስደት እንዲታቀቡ በማሳሰብ ይደመድማል። የዩናይትድ ስቴትስ መንግስትም በብሔራዊ ጸጥታ ምክር ቤቱ አፈቀላጤ በበርናዲት ሚሃን ስም ባወጣው መግለጫ አሸባሪ ቡድን በኢትዮጵያውያኑ ላይ የወሰደውን እርምጃ አውግዞ ጨካኝና የአውሬ ድርጊት ነው ሲል ገልጾታል። በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላች በበኩላቸው የአሜሪካ መንግስት የጋራ ጠንቅ የሆነውን ሽብርተኝነት በመዋጋት ረገድ ለኢትዮጵያ መንግስት ድጋፍ ማድረጉን እንደሚቀጥል ደጋግሜ ለማረጋገጥ እወዳለሁ ብለው ለተገደሉት ኢትዮጵያውያን ቤተሰቦችና ለመላ የኢትዮጵያ ሕዝብ የተሰማቸውን ጥልቅ ሐዘን ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ሌላ ዘገባም አለው። ቀጣዩ ዘገባ በአዲስ አበባ የሟቾችን ቤተሰብ ለማግኘትና ለማነጋገር ባደረገው ጥረት አንድ ወንድሙ የተገደለበትን ሀዘነተኛ እንዲሁም አጎቱ የተገደሉበትን ሌላ ሀዘነተኛ አነጋግሯል። እነሆ። እግዚአብሔር ያጽናህ ወንድሜ። ስምህን ማን ልበል? ስዩም እባላለሁኝ። ስዩማ፣ አሁን ልቅሶ ተቀምጠ ነው ያገኘው። የሞተብህ ሰው ማን ነው? ታናሽ ወንድሜ ነው እያሴ ኩናምና የሚባል እንዴት ነበር የሄደው? ወደ ሊቢያ ወደ ሊቢያ ሲሄድ በዚህ በሱዳን ነው የሄደው። ከሱዳን በአውሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ፣ ከዛ በኋላ ግን ወደ ሊቢያ ይዟቸው ሄደው በመርከብ ነው የምትሄዱት አሏቸው። ከዛ የሆነውን ነገር ብዙም አላገኝ። ሱዳን ድረስ እያለ በስልክ አገኘው ነበር። መቼ ነበር የሄደው? አሁን ሁለተኛ ወሩ ነው እና ከሄደ በኋላ ሊቢያ እንደገባ ግን አውቃለሁ ወደ ሊቢያ መነሳቱን አውቃለሁ ብር ስለ ብር የሚከፍሉት ነገር ስላለ ወደ ሊቢያ ነገር ልነሳ ስለሆነ ብር ላክልኝ ብሎ ብር ልኬለታለሁኝ ትናንትና እሱ መገደሉን እንዴት አወቅ እኔ በፌስቡክ ላይ ነው ያየሁት ስሙ በትክክል ተጽፎ አገኘው ስሙ አልተጻፈም መልኩ በደንብ ይታያል የጓደኛውም የእሱ መልክ በደንብ ይለያል እንትኑ ንግግር የሚያደርገው የሚያርደው እሱ አጠገብ ስለነበረ ካሜራው እሱ ላይ ስላተኮረ የእሱ በደንብ ይታያል። አጠገቡ ተንበርክኮ ስለነበር አጠገቡ የነበረው ሌላ ጓደኛውን ታውቀዋለህ? አዎ፣ ባልቻ በለጠ የሚባል አብሮት ከዚህ ሄደ። እሱም አንድ ላይ ነው እንደዛ የሆኑት። በስንት ሰዓት ነው ያወቅኸው? ማታ አስራ ሁለት ሰዓት አካባቢ ትላንትና። ይህንን በትክክል መንግስት በበኩል ተጠርቶ ቀርቧል። አሁን እንዴት ነው? በመንግስት በኩል ያው ጠዋት እንደሰማ ነው። ያው ዜጎች አይደሉም ተብሎ ነበር። ተሳት ዜጎች ናቸው ተብሏል። ግን ያው ያየ ነው፣ አይናችን ያየው ነገር ስለሆነ ማጣራት የሚያስፈልገው ነገር አይደለም። ምንም አያጠራጥረህም። አንተ ወንድም እንደሆነ? አዎ አያጠራጥረህም። አሁንም አለ ግለሰቦች ስልክ ላይ ማየት ይቻላል። ወንድም መሆኑን እርግጠኛ ነኝ። በጣም አግናለሁ። አሁንም እግዚአብሔር ያጽናኝ ወንድ። አሜን፣ አሜን ስምልጠክፍት መጀመሪያ ኤርሚያስ አለማየ ይባላል። ኤርሚያስ በጣም እናዝናለን፣ እግዚአብሔር ያጽና። መጀመሪያ ማን ነው የሞተብህ? እኔ አጎቴ ነው የሞተብኝ ባልቻ በለጠ ይባላል። የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን ማምላክ ይባላል። ሁለቱም ጓደኛሞች ናቸው። ያን አካባቢ ከከዚህ ነው የሄዱት። ከመጀመሪያ ከአዲስ አበባ ነው፣ ከሁለት ወር በፊት የተነሱት ከዚያ በኋላ ሱዳን ገቡ። ከገቡ በኋላ ወር ከቆዩ በኋላ ነው ወደ ሊቢያ የሄዱት። ከዛም በኋላ ያው በአስራ አምስት ቀኑ አሁን የምናየውን አደጋ ተፈጠረ። እንዴት ነው የሰማችሁት እናንተ? ሚዲያ እንከታተላለን። በአጋጣሚ ሆኖ ቤተሰባችን የተለየ የሆነ የሚዲያ መከታተል ባህል አለው ማለት የእኔ ቤተሰብ ማለት ነው። እና ፕሬስ ቲቪ ላይ ነው ቀጥታ በእናቴ አባቴ፣ እኛ በተሰበሰብንበት ኦረዲ ትናንትና አንድ ሰዓት አካባቢ ፕሬስ ቲቪ ማሳየት በጀመረበት ሰዓት ላይ ቁጭ ብለን ያው እናቴ የወንድሟን መርዶ፣ እኛ ደግሞ ያጎታችንን መርዶ፣ በቃ ቤተሰቡ በእንደዚህ አይነት መልኩ ነው የተመለከተው። ሀዘኑ ከባድ ነበረ። ለሊቱ ሙሉ ስናለቅስ አደርን ዋልን። ይሄ ነው ታሪኩ። ምን በቀጥታ መልኩ ይታይ ነበር? አሁን አንተ አጎት? አዎ፣ ቀጥታ ጥቁር የለበሰው እና ተንበርክኮ የመጀመሪያው ቀና ብሎ የሚታየው ባልቻ በለጠ ይባላል። አይሶች ደግሞ ይዘውት አንበርክከውት የአይስ መሪ የሆነው ጥቁር ልብስ የለበሰው ከሌላው በተለየ ሁኔታ ማላምበርክ እኮ የሚታየው ደግሞ እያሱ ይኩን አምላክ ይባላል። ሁለቱን በትክክል ቪዲዮንም ዳውንሎድ አረግ ነው። በዛው በምን በጥይት ላይ ተመተውት ነው ወይስ በሰለፍ የተቀሉት? ባልቻን ያው ጥቁር የለበሱትን በጥይት ሲደበድቧቸው ነው አሁን ሪሴንት የሆኑ ፒክቸሮች የሚያሳዩን እነዛን። ደግሞ እያሱ ይኩን አምላክን ደግሞ አንገቱን በመቅላት ነው። ለመሆኑ ይሄን ስታዩ ምን ተሰማህ? አንተ ሲጀመር ስደት በአንድ ሀገር ውስጥ ስደት የሚመጣበት መሰረታዊ ነገርን ነው መረዳት የሚቻለው። የተሻለ ኑሮ ፍለጋ ነው፣ እነዚህ ሰዎች የሄዱት ክርስቲያኖች ናቸው። ኢትዮጵያ ደግሞ ለእስላም ሀገር ወይንም እስልምና ተከታይ ከመጀመሪያው ከነብዩ መሐመድ ጀምሮ የተቀበለች ሀገር ናት። ተቀበላሽ እሽጋ የያዘች ሀገር ናት። እና እነሱ በክርስቲያን ስያሜ በተለይ ከዛም በፊትም በግብጽ ኮፕቲክ ወንድሞቻችን ላይ በክርስትና ስም የደረሰው አደጋ አለ። አሁንም እነዚህ በክርስትና አደጋ ሲደርስባቸው ሀዘን፣ ፍጹም የሆነ ሀዘን ተሰምቶናል። ነገር ግን እኛ የሰማዕትነት በእምነታችንም የሰማዕትነት ገድል እንደፈጸሙ ነው የምናስበው። ምክንያቱም ክርስቲያን ናቸው። አንገታቸውን የተቀለው ያ ነው እኛ ለእግዚአብሔር ነው ሁሉ አይናችን ልቦናችን ሰውን አይደለም የሚመለከተው ። መንግስት ምንም ያመጣልናል ብለን አናስበም። ግን እግዚአብሔር ከሰማችሁ በኋላ ግን በትክክል ካወቃችሁ በኋላ መንግስት አስክሬኑን ሆነ ወይኛ ነገር እንዲያመጣላችሁ ጠይቃችኋል? የምንጠይቅበት ሲጀመር መንግስት የመጀመሪያው ዜና ላይ ረት አስተባብሏል ኢትዮጵያኖች መሆናቸውን አላረጋገጥንም ብሏል። ምክንያቱም መንግስት እውቅና ሳይሰጠው ነገር ግን የውጭ ጣቢያዎች እውቅና ሰጡት። እኛ ደግሞ ወንድሞቻችንን ስላየን ከመንግስት ሳይሆን እኛ ከአምላክ ነው። ምክንያቱም እነሱ ብቻ አይደለም እያለቁ ያሉት። ዛሬ ምናልባት በቪዲዮ የታየ እና ግልጽ የሆነ መረጃ ስለተገኘ እንጂ ብዙ ወንድሞቻችን በእንደዚህ አይነት ሁኔታ ሄደው አልቀዋል። ስለዚህ መንግስት ው የእኛ መንግስት በ24 ዓመት ውስጥ የምናየው ነገር ብዙ ወንድሞቻችን አልቀው ስደተኛ አይላቸውም፣ ተቸግረው አይላቸውም፣ ህገወጥ ነው የሚላቸውና እቺ የተሰመረበት አሁንም ህገወጥ የሆኑ ስደተኞች ኢትዮጵያኖች ሞቱ ብሎ ነው መንግስት እንኳን የሚዘገበው። በተደጋጋሚ ህገወጥ የሚለው ቃል ለዛ ነገር ያለውን አመለካከት በግልጽ የሚያሳይ ነው። በዚህ እስልምና መንግስት ነኝ ባይ አሸባሪ ቡድን በተፈጸመ ግፍ በርካታ ዓለም አቀፍ ድርጅቶች መግለጫ አውጥተዋል። የተባበሩት መንግስታት መግለጫ አንዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሊቢያ በበርካታ ኢትዮጵያ ዜጎች ላይ የደረሱ ግድያዎችን አውግዟል። በሊቢያ ከዳይሽ ማለትም የእስልምና መንግስት አይሲል ጋር ግንኙነት ባላቸው ግለሰቦች የተፈጸመውን ግድያ አረመኔያዊ በማለትም አውግዟል። ሰዎች በሃይማኖታቸው የተነሳ የሚደርሱባቸውን ጥቃቶች እንደሚያወግሱ ዋና ጸሐፊ በመግለጫቸው አስታውቀዋል። ዋና ጸሐፊው ለተገጆቹ ቤተሰቦችና ለኢትዮጵያ መንግስትም የሀዘን መግለጫ ልከዋል። በተያያዘ ዜና የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳም ለትግርኛ ክፍል ባልደረባችን በትረ ስልጣን በሰጡት ቃለ ምልልስ አይ ሲል የፈጸመው ግድያ ኢትዮጵያውያን ወይም ክርስትና ላይ ሳይሆን ሰብአዊነት ላይ ነው ብለዋል። አንዳንዶቹ የጥቃቱ ሰለባ የሆኑ ሰዎች በቅርቡ ከሳዑዲ አረቢያ የተመለሱና እንደገና ከሊቢያ ወደ አውሮፓ ለመሻገር ከኢትዮጵያ የሄዱ ናቸው ብለዋል አቶ ጌታቸው። በተያያዘ ዜና በኒውዮርክ የተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር የሆኑት የዶክተር ተቀዳ አለሙን አስተያየትም አግኝተናል። በትረ ስልጣን ነው እሳቸውን የሚያናገራቸው። በጣም አመሰግናለሁ ስለጠየቀኝ። ይሄ በጣም የሚያሳዝን እና ብዙ ሰዎችን እንደሚያምኑት ባርባሪክ የሆነ ድርጊት ነው በኢትዮጵያኖች ላይ የተደረገ ቢሆንም ይሄ በአጠቃላይ የኢንተርናሽናል ኮሚኒቲ ላይ የተጋጣ ነው ብሎ መውሰድ ነው የሚቻለው። የጸጥታው ምክር ቤት ይነጋገርበታል የሚለው ላይ እስካሁን ድረስ የሚታወቅ ነገር የለም። የጸጥታው ምክር ቤት በጉዳዩ ላይ በዛ ላይ በዚህ ድርጊት ላይ ስፔሲፊካሊ ይነጋገራል ተብሎ የሚጠበቅ አይመስለኝም። ምክንያቱም ተመሳሳይ ድርጊቶች በተከታታይ ሲፈጸሙ ነበረ። በአጠቃላይ የሽብርተኝነት ጉዳይ ላይ እየተነጋገረ ነው። መነጋገሩ የሚቀጥልበት ነው የሚሆነው። ግን በዚህ ጉዳይ ላይ ይነጋገራል ተብሎ የሚጠበቅ አይደለም። በዚህ ስፔሲፊክ ጉዳይ ላይ እንግዲህ። ለማንኛውም ይሄ በአጠቃላይ በኢትዮጵያ ላይ የተፈጸመ ቢሆንም ጉዳዩ የሁማኒቲ ጉዳይ የሚሰማቸው ጨዋ የሆኑ ሰዎችን የኢንተርናሽናል ኮሚኒቲውን በሙሉ የሚያሳዝን እና የሚያናድድ የሚያበሳጭ መሆኑ የሚያጠራጥር አይደለም። ለማንኛውም ምን መደረግ አለበት ነው። እንዲህ ያለው ድርጊት እንዳይከሰት እንዲቆም የዓለም አቀፍ ህብረተሰብ ሆ ብሎ መነሳት ያለበት ጉዳይ ነው። ይሄ መቀጠል ያለበት ተወጠረ፣ ጠንካራ የዓለም አቀፍ ህብረት ያስፈልጋል። አሁን እየታየ ያለው ምንድን ነው? በኢንተርናሽናል ኮሚኒቲ በኩል ይህንን እንዋጋለን በሚሉት በኩል ያለው መረዳዳት ኮኦፐሬሽን በአሸባሪዎች አካባቢ ካለው አንድነትና ትብብር ጋር የምንመጣጠን አይደለም። ይሄ ነው የሚያሳዝነው እና ይሄ መለወጥ ይኖርበት ያህል ነው እና እንደዚህ ያለ ድርጊት ይሄንን አሁን ያልኩትን በሀገሮች መካከል ያለው ትብብር የበለጠ እንዲጠናከር የሚያስገድድ ሆኖ ነው የሚታየው። በዚህ ጉዳይ ላይ አድማጮች፣ የተለያዩ የሃይማኖት ተቋማትም አስተያየታቸውን ሰጥተውናል። ወደ አዲስ አበባ መጅሊስ ደውለን ፕሬዚዳንቱን ዶክተር አህመድ አብዱራህማንን አነጋግረናል። በጣም እናመሰግናለን። ነቢዩ መሐመድ ሰለላሁ አለህ ወሰለም መካ ላይ ሃይማኖታቸውን መተግበር ባልቻሉበት ወቅት በስደት የመጡት ወደ ኢትዮጵያ ነው፣ ሀበሻ ምድር ማለት ነው። በሀበሻ ምድር ላይ ደግሞ ሲመጡ የተቀበሏቸው ሙስሊሞች አልነበሩም፣ ክርስቲያኖች ናቸው፣ በዛን ጊዜ ቤተ መንግስት አካባቢ የነበሩት። በዛ ውለታ መሰረት እስልምና ወደ ዓለም እንዲደረስ የሆነው በር የከፈተው ያ ሂደት ነው። ከዚህ የምንረዳው ክርስቲያኖች ለእኛ ለኢትዮጵያውያን ሙስሊሞች እና ለዓለም ሙስሊሞች የኢትዮጵያ ክርስቲያኖች ባለውለታ ናቸው ብለን ብናስቀምጥ ተገቢ የሆነ መሰረት ያለው ነገር ነው ብለን ነው የምናምነው። ይሄ እንዳለ ሆኖ በዚህ ሰሞን ግን ዳዕሽ በሚባለው ለስሙ ሙስሊሞች ነን ይበሉ እንጂ እስላሞች እንዳልሆኑ ማረጋገጥ ይቻላል። ይህን የምንለው ከሃይማኖቱ መርሆ ተነስተን ነው። በሃይማኖቱ ደረጃ አላህ እያንዳንዱን ፍጥረታት በሙሉ ፈጥሮ ከጨረሰ በኋላ ነው በመጨረሻ ላይ የሰውን ልጅ የፈጠረው። የሰው ልጅ ደግሞ ወለቀድ ከረምና በኒ አደም ነው ያለው። የሰው ልጅ አላቅ ነው ብሎ ነው ያስቀመጠው እንጂ ሙስሊም ክርስቲያን ብሎ አላለም፣ ወንድ ሴት አላለም። የሰው ልጅ በአጠቃላይ ነው አላቅ ብሎ ያስቀመጠው። ስለዚህ ፈጣሪ ያላቀውን ፍጡሩን ያለ ፍትሐዊ ፍርድ ያለ አግባብ የዚህ ሃይማኖት ጎራነ የዚህ ሃይማኖት ጎራነ ብሎ በጣም አሳዛኝ የሆነ ድርጊት መፈጸም አንደኛ ሞራልም የማይቀበለው ነው። ሁለተኛ ሕሊናም የማይቀበለው ነው። ሶስተኛ እስልምና ደግሞ በምንም መልኩ እንዲህ አይነት ድርጊት አይቀበልም። ከዚህ ተነሰን እንግዲህ እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ ላይ ዛሬ ሰፊ የሆነ መድረክ አዘጋጅተንበት ከወደ አንድ ሺህ የሚጠጋ ሰው የተካፈለበት ከአስሩም ክፍለ ከተማ የተወጣጡ ሙስሊሞች የተሳተፉበት በዚህ ጉዳይ ላይ ሀሳባቸውን እንዲገልጹ አድርገናል። ጉዳዩን አውግዞታል። ይህንን ያደረጉት አንደኛ ሙስሊሞች አይደሉም። ክርስቲያን ወንድሞቻችን ላይ የተደረገው በእኛ በሙስሊሞች ላይ እንደተደረገ አድርገን ነው የምንወስደው ልጆቻችን ናቸው። ዜጎቻችን ናቸው። በእነሱ ላይ እንኳን እነሱን አይደለም፣ እነሱ ላይ ያረፈችውንም ዝም የሚያነሳ ወገን እኛ ላይ እንደ ቃጣ ነው የምንወስደው እና ይሄ በጥልቅ ሀዘን ውስጥ የከተተን ነው። በጣም አሳሳቢ ጉዳይ ላይ ነው የጣለን። ከዚህ ተነስተን እንግዲህ እኛ ማንኛውንም ከማውገዝ ባለፈ ደረጃ መሰራት አለበት እንላለን። ይሄ ድርጊት ተፈጽሞ ስናይ በቀጣይ ምን ይጠብቀናል የሚለውን አብሮ ማየት ያስፈልጋል። በዚህ ዙሪያ ላይ ሁላችንም አንደኛ ይህንን ያደረጉት ሙስሊሙና ክርስቲያኑ ህብረተሰብ መካከል ክፍተት ለመፍጠር እና የሽብር ድርጊታቸውን ለማስፋፋት አልሞ ስለሆነ ይሄ ህዝባችንን ሊከፋፍል አይገባም። አንድ ሆነን ከዚህ በፊቱ አብረን ኖረን አብረን እዚህ በዚህ ህይወት ጉዞ ላይ እንዳለ ነው ሁሉ ያለብንን ፈተናዎች ደግሞ በጋራ መከተል መመለስ አለብን። ሁለተኛው እነሱ ሀገር ላይ የሚያደርጉትን የሽብር ድርጊት ወደ ኢትዮጵያ እንዲመጣ ጥረት ማድረጋቸው አይቀርም። ያንን ደግሞ ከበፊቱም ጀምሮ ስንለው የነበረ ነው። አሁን ያንን ባለበት እንዲቆም መደረግ አለበት። ይሄ ህዝባችን በአንድ ላይ ሆኖ ከመንግስታችን ጋር በመሆን አስፈላጊውን ጥንቃቄ የተሞላበት የተጠናና የተሰላ ውጤት የሚያመጣ ስራ በዛ ሀገር ላይ ሰፋ መልስ መሰጠት አለበት። በሌላ በኩል ግን ይህንን ጉዳይም በሌላ ጎኑ ሌሎች አካላትም ካለው ነባራዊ ዓለም ላይ ካለችበት በተለይ ከሳውዲ እና ከየመን ጋር ሁለቱ ተያዙት ጉዳዩም ጋር አያይዞ ማየት ተገቢ ይሆናል ና ሁሉንም በጥንቃቄ ና የሰከነ ሁኔታ ማየት ያስፈልጋል። በመጨረሻ የምንለው እንግዲህ ለቤተሰቦቻቸው አላህ ብርታቱን ይስጣቸው። አላህ ሰብሮን ይስጣቸው። የሁሉም ቤተሰብ ሀዘን የራሳችን ሀዘን ነው እና በቀጣይ ለሁሉም አላህ ሰብሮን ይስጥ እንላለን። እናመሰግናለን ዶክተር አህመድ አብዱራህማንን። አድማጮቻችን የተለያዩ የሃይማኖት ተቋማት በዚህ ጉዳይ ላይ አስተያየት ሰጥተዋል፣ መግለጫ አውጥተዋል። ለምሳሌ እዚህ ዋሽንግተን አካባቢ የሚገኘው የፈርስ ሂጅራ ፋውንዴሽንም የላከልን መግለጫ አለ። ይህ እጅግ የሚዘገነን ሕሊናን የሚነካ አጸያፊና የጭካኔ ተግባር እጅግ በጣም የሚወገዝ ነው ብሏል። እስልምና መንግስት ነኝ ባዩ አማጺ ቡድን በኢትዮጵያውያን ክርስትና እምነት ተከታዮች ላይ ሊቢያ ውስጥ ያደረሰውን ጉዳት በተመለከተ እስክንድር ፍሬው ከአዲስ አበባ ሌላ ዘገባም ያለው ይመስለኛል። መስመር ላይ ነው። እስክንድር አለህ? አለው። አዲሱ እንደምናመሸ እንደምናመሸህ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አይሲል በኢትዮጵያውያን ላይ ሊቢያ ውስጥ የፈጸመውን ግድያ አስመልክተው ዛሬ ማምሻው ላይ መግለጫ መስጠታቸውን ሰምተናል። የንግግራቸውንም ሙሉ ይዘት ነገ የምትመለስበት ይመስለኛል። አሁን ሰዓታችን አጭር ነው፣ ግን ለአሁን እስቲ ዋናውን ይዘት አስጨበጠን። እንግዲህ አዲሱ አንተም እንዳልከው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህ አሰቃቂ ግድያ ከተፈጸመ ለመጀመሪያ ጊዜ በቴሌቪዥን ባስተላለፉት መልእክት በዚህ ወቅት መላው የኢትዮጵያ ሕዝብ በአንድ ልብ፣ በአንድ ሀሳብ መቆም አለብን ብለዋል ጠቅላይ ሚኒስትሩ። ይህ ግድያ የሰውን ዘር በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ነው ሲሉ ነው የገለጹት። እነዚህ ኢትዮጵያውያን ዜጎች በሊቢያ ባሉበት ይህንን አሰቃቂ ግድያ መፈጸሙ አይሲስን ማለታቸው ነው መላውን የሀገራችን ሕዝብ እንዳሳዘነ እናውቃለን ብለዋል። መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦቻቸው እና ለመላው ህዝብ መጽናናትን ይመኛል ብለዋል። ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭንብር ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት የተዘጋጀ መሆኑንም ተረድተን ክርስቲያን፣ ሙስሊም ሳንል መላው የኢትዮጵያ ህዝብ በአንድ ላይ ሆነን አሸባሪነትን መዋጋት አለብን ሲሉም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቅርበዋል። እና የጠቅላይ ሚኒስትሩ መልእክት በአብዛኛው ያተኮረው ኢትዮጵያውያን አሸባሪነትን ለመዋጋት ከመንግስት ጎን መሰለፍ እንዳለባቸው በዚህ ወቅትም በአንድ ላይ መቆም እንዳለባቸው በመግለጽ ነው። አዲሱ መነሻው የሊቢያው ጉዳይ ቢሆንም እንግዲህ በደቡብ አፍሪካም ያለው ሁኔታ ከዚህ ቀደም ከተናገሩት በተጨማሪ አንዳንድ ነጥቦች ሳያነሱ አልቀሩም ብዬ ገምታለሁ። እስክንድር፣ ይሄኛው የጠቅላይ ሚኒስትሩ አስተያየት በአብዛኛው ያተኮረው በዚህ አዲስ በሆነው ክስተት ላይ ነው፣ በሊቢያው ክስተት ላይ ነው። ጠቅላይ ሚኒስትሩ ብዙ ዝርዝሮች ውስጥ አልገቡም። ነገር ግን ቀደም ሲል የወጣው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት መግለጫ መንግስት ወደፊት የሚወስዳቸው እርምጃዎች ይፋ እንደሚደረጉ አታውቋልና እንግዲህ ሌሎች ሁኔታዎች ይኖራሉ ተብሎ ይጠበቃል። በሂደት ከጠቅላይ ሚኒስትሩ ሌላም ግን አዲሱ ኢትዮጵያ ውስጥ ያሉ የሃይማኖት ተቋማት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሌሎቹም አባላት የሆኑበት የሃይማኖት ተቋማት ጉባኤ የሚባለው ድርጊቱን በጋራ አውግዘዋል። የእነዚህ የሃይማኖት መሪዎች በጋራ በመሆን ይህንን ድርጊት አውግዘዋል። የፖለቲካ ፓርቲዎችም መግለጫዎችን ማውጣት ጀምረዋል። የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ ኢትዮጵያውያን ከነችግሩም ቢሆን ወደ እነዚህ አስቸጋሪ ሀገራት ከመሄድ ይልቅ ለአደጋ ወደ ተጋለጠ ሀገር ከመሄድ ይልቅ ከነችግሩም እዚሁ የሚቆዩበትን ሁኔታ ቢያመቻቹ በሚል ጥሪ አቅርቧል። ዘርዘር ያለ መግለጫ ነው ያወጣው ፓርቲው። ሌሎችም ድርጅቶች፣ ሃይማኖት ተቋማት፣ የመንግስት ተቋማትና ክልሎች ሁሉ መግለጫ በማውጣት ላይ ናቸው። ትልቅ ትኩረት የሳበ ርዕስ ሆኗል በዚህ ሀገር።